ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግሥት የኢንተርኔት ነጻነትን በማፈን ሰብአዊ መብትን ገድቧል ሲል በዛሬው ዕለት ሪፖርቱ አዲስ ዘገባ ይፋ አድርጓል። የኢትዮጵያ መንግሥት በበኩሉ ሪፖርቱ የኢትዮጵያን መንግስት ምላሽ ያላካተተ የአንድ ወገን ሪፖርት ነው ብሎታል። በዝርዝሩ ጽዮን ግርማ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት ሆን ብሎ በተቀነባበረና ህገወጥ በሆነ መንገድ ማህበራዊ ሚዲያንና የዜና ማሰራጫ ድረገጾችን በመዝጋት የመንግስት ወታደሮች ለተቃውሞ በወጡ ሰዎች ላይ የሚፈጽሙት የሰብአዊ መብት ጥሰቶች እንዳይታዩ አድርጓል። በተጨማሪም ዜጎች ኢንተርኔት የመጠቀም መብታቸውን ገድቧል ሲል ሪፖርት አውጥቷል። አምነስቲ ኢንተርናሽናል ይህንን ሪፖርት አለም አቀፍ ከሆነውና የኢንተርኔት አፈናዎችን በተመለከተ የቴክኒክ ጉዳዮችን ጨምሮ ከሚሰራ ኡኒ ከተባለ ድርጅት ጋር እንደሰራው ገልጾ በዚህ ጥናት መሰረትም መረጃዎች ምስጢራዊ በሆነ መንገድ የሚተላለፉበትን ዋትሳፕ የተሰኘ በኢንተርኔት ፎቶ ድምፅና መልእክት መለዋወጫ ሶፍትዌርን ሙሉ ለሙሉ ዘግቷል። በተጨማሪም የመንግስት ተቃዋሚ የሆኑ የመረጃ ማሰራጫ ምንጭ የሆኑም 16 የኢንተርኔት ድረገጾችን ዘግቷል ብሏል። በዚህ ድርጊትም ዜጎች በኢንተርኔት አማካኝነት መረጃን የማግኘት ሰብአዊ መብታቸው ተጥሷል። በተጨማሪም በሀገሪቱ ውስጥ የሚፈጸሙ ሌሎች የሰብአዊ መብት ጥሰቶች ለዓለም እንዳይታዩ አፈና ተደርጓል ብሏል። ሪፖርቱን በተመለከተ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌን ማምሻውን አነጋግሬያቸው ነበር። አምነስቲ ይህን ጥናት ማጥናት ያስፈለገው ለምን እንደሆነም ጠይቄያቸው ነበር። አንደኛ ያው ኢንተርኔት የሂውማን ራይት መሆን ከጀመረ ቆይቷል። ኢንተርኔት እና ኢንተርኔት ላይ የሰብአዊ መብት ጉዳይ፣ ሶሻል ሚዲያ የሰብአዊ መብት ጉዳይ መሆን ከሆነ ቆይቷል እና ዓለም አቀፍ ደረጃም ተረጋግቷል። የተለያዩ ውድኖች ኮንቬንሽኖች አሉ፣ ስምነቶች አሉ። ስለዚህ ኢንተርኔት ማቋረጥ የሰብዓዊ መብት ጥሰት ነው። በሁለተኛ ደረጃ ደግሞ ባለፈው ዓመት በነበረው ተቃውሞ ጊዜ ላይ በተለያዩ ጊዜ ላይ ኢንተርኔት መቆራረጥ፣ የዌብሳይቶች ገደብ፣ ኢትዮጵያ ውስጥ እንዳይታዩ ማድረግ በተለይ ዋትሳፕን የመከልከል ነገሮች ይታዩ ነበር። እንደምታስታውሱት በቅርብ ጊዜ እንኳን የአስቸኳይ ጊዜ አዋጅ ከወጣ በኋላ ራሱ በተለይ ሞባይል ኢንተርኔት ተቋርጦ ነበር። በተለይ አማራ፣ ኦሮሚያ እና አዲስ አበባ ላይ በቅርብ ጊዜ ከዲሴምበር ጀምሮ ተመልሷል። ህዳር አንድ ማለት በኢትዮጵያ አቆጣጠር አካባቢ እና ከዛ ጊዜ ከመመለሱ በፊት ለሆነ ለሁለተር ዝም ብሎ ነበር የተዘጋው እና የነበረው። ሲዘጋ ራሱ በምን ህግ መሰረት እንደሚዘጋ ግልጽነት የለውም። ለምን እንደሚዘጋ የሚታወቅ ነገር የለም። ግልጽነት የጎደለው አርቢትራሪ የሆነ እርምጃ ነበር። ከዛ በተጨማሪ ደግሞ ማን ነው የሚያደረገው ይህን ነገር ማን ቻሌንጅ ማድረጊያ ደግሞ መጠየቅ የሚቻልበት ነገር ሜካኒዝም የለም። ስለዚህ ለዛ ነው ይሄ አምነስቲ ኢንተርናሽናል ይሄን ጥናት ማድረግ ያስፈለገው። ግን የኢንተርኔት መቆራረጡ የሶሻል ሚዲያ ማህበራዊ ድረገጾች እና ማህበራዊ መተግበሪያዎች መቆራረጥ ላለፈው አንድ አመት ላይ የታየ ነበር ነው። ይህንን እንዴት ፕሩቭ ማድረግ ይቻላል የሚለውን ከኦኒጋ በመስማማት የሰራ ነው። እና ይሄ የሰብዓዊ መብት ጥሰት ስለሆነ ነው አምነስቲ ኢንቮልቭድ የሆነው በመጀመሪያ መግቢያህ ላይ የኢትዮጵያ መንግስት ኢትዮጵያ ውስጥ የሚፈጸሙትን የመብት ጥሰቶችም ለማፈን ተጠቅሞበታል የኢንተርኔት መዘጋቱን የሚል ነገር አንስተሃል እነዚህ የታፈኑ ናቸው ብሎ አምነስቲ የሚያምናቸው የመብት ጥሰቶች አሁንም እየተፈጸሙ ነው የሚል ማሳያ ሪፖርት ውስጥ ተካቷል የአሁኑ ለምሳሌ ምንድን ያለው ለምሳሌ አስቸኳይ ጊዜ አዋጁ ከታወጀ በኋላ ኢንተርኔት የለም በተለይ ኦሮሚያ አዲስ አበባ እና አማራ ክልል ላይ ማለት ነው በዚህ ምክንያት ያሉትን የመብት ጥሰቶች ማወቅ አልቻለም አይወጡም እንደ በፊቱ ሪፖርቶች አይወጡም ፒክቸሮች አይወጡም ፉቴጅ ወይም የቪዲዮ ምስሎች አይወጡም እና ያለውን በተወሰነ ደረጃ ራሱ ገድቦታል አሁን ያለውን በተለያዩ ጊዜያትም ላይ የነበሩትን ለመገደብ የሞከሩ ነገሮች ነበሩ ለምሳሌ አማራ ክልል ላይ ወደ ሀምሌ መጨረሻ ላይ ሰልፍ በተጠራበት ጊዜ በሁለት ቀን ለሶስት ቀን ገድቦት ነበር። ኢንተርኔት እንዳይኖር ማለት ነው። ልክ ካለቀ በኋላ ነው ፒክቸሮቹን የቪዲዮ ምስሎችን መውጣት የጀመሩት። እና በእኔ ግምት አሁን ቢኖር እንኳን የመጥፍሰት ቢኖር እንኳን ለማወቅ ያልቻልበት ምክንያት ወይም ደግሞ በታሲም ሪፖርት መደረግ ያልተቻለው የኢንተርኔት አገልግሎት ባለመኖሩ ነው ማለት ይቻላል። እንደዚህ አይነት ሪፖርቶች ሲሰሩ የሪፖርቶች የተሰሩበት መንገድ ሁልጊዜም ጥያቄን ይፈጥራል። እንዴት ነው እነዚህ አይነት ሪፖርቶች የሚሰሩት? ትክክለኛነታቸው እንዴት ነው የሚረጋገጠው? የስሚ ስሚ ናቸው የሚሉ ጥያቄዎች አብረው ይነሳሉ ሁል ጊዜ። ይሄ እነዚህ ሪፖርቶች እንዴት ነው የተሰሩት? ምን ያህል የተረጋገጡ ናቸው? ምን ያህል ሙያዊ የሆነ የምርምር ውጤት ነው? በዚህ ላይ ኡኒ የሚባለው ድርጅት የቴክኒካል ድርጅት ነው። ስለዚህ የተቆራረጡ ዌብሳይቶችን ድረገጾችን ኢትዮጵያ ውስጥ መከልከል አለመከልከላቸውን ኢትዮጵያ ውስጥ ባለው የዩአርኤል መግባት ይችላሉ አይችሉም የሚለውን ኢንቴንሲቭሊ ቼክ አድርጓል፣ ከሰኔ ጀምሮ እስከ ጥቅምት ድረስ ማለት ነው። እና እነዚህ የተዘጉ ዌብሳይቶች እነማን ናቸው የሚለውን ቴክኒካሊ ፕሩቭ አድርጓል። በስምስ ሚ ብቻ ሳይሆን በራሱ ቴስት ራሱ ባደረገው ቴክኒካል ቴስቶች ነው እነዚህ የሚያረጋግጠው በዚህ ምክንያት ደግሞ በእርግጠኝና እንደተዘጉ ያረጋግጣቸው ለምሳሌ ዋትሳፕ ሙሉ ለሙሉ እንደተዘጋ በዛ ጊዜ አረጋግቷል። ጠንካራ የሆኑ ፍንጮችን አሳይቷል። እና ይሄ ቴክኒካል የሆነ ሪሰርች ነው የተሰራው በትንሽ ሚል በሌሎች ነገሮች ላይ መሰረተ ሳይሆን ራሱን የሚባለው ከአምነስቲ ጋር በቅንጅት ያደረገው ጥናት ውጤት። እንደዚህ አይነት የአምነስቲ ኢንተርናሽናልም ሆነ ዓለም አቀፍ የሰብአዊ መብት ተሟጋቾች የኢትዮጵያ መንግስት አይቀበለውም የኢትዮጵያ መንግስትም የኢትዮጵያ መንግስትን ደጋፊዎችም የኢትዮጵያን ሰላም የማይፈልጉ ድርጅቶች የሚያወጡት ሪፖርት ነው በሚል ሁልጊዜም አይቀበሉትም። እዚህ ላይ አምነስቲ ምን ይላል? አምነስቲ የኢትዮጵያን ሰላም ማይፈልግበት ምክንያት የለም። ሰላም የሚረጋገጠውም የሰብአዊ መብትን በማረጋገጥ ነው የሚል እምነት ነው ያለው። ስለዚህ ለኢትዮጵያ፣ በእኛ አመለካከት፣ በአምነስቲ አመለካከት የሰብአዊ መብቶች ላይ መስራት፣ የሰብአዊ መብቶችን ማረጋገጥ፣ የሰብአዊ መብቶችን ማስከበር የሰላም ማስከበር አንድ አካል ነው እና ስራችንን እንደ ሰላም ማስከበር አንድ አካል ነው እንጂ የምናየው ሰላምን እንደ መንሳት ወይም እንደ ማሸበር ወይም ደግሞ ለመበጥበጥ እንደመሞከር አናየው። ስለዚህ ሰብዓዊ መብት የምናስከብረው አንደኛው ሰላም ላይ ባለው እንደምታ ነው ማለት ነው። ስለዚህ ከዚህ አንጻር አምስት ሌላ የተለየ አጀንዳ ነው። ያው የተለመደ ነው እንደዚህ አይነት መርሶች በኢትዮጵያ በኩል ከኢትዮጵያ መንግስት በኩል የሚያሳዝን ነው። ግን መታወቂያ ያለበት ነገር ሁላችንም ለኢትዮጵያ ሰላም እና ለኢትዮጵያ ሕዝብ ስብሰባ አዊ መብት መከበር እንደምሰራ መታወቅ አለበት። አቶ ፍሳሀ አያይዘው እንዲ ያሉ ሪፖርቶች የሚወጡት አንድም መንግስት ሁኔታዎቹን ተመልክቶ የዜጎችን የሰብአዊ መብት እንዲያከብር በሌላ በኩል ደግሞ ዓለም አቀፍ ድርጅቶችና መንግስታት በኢትዮጵያ የሚደረገውን የመብት ጥሰት አውቀው ግፊት እንዲያደርጉ ለማስቻል ነው ብሏል። የኢትዮጵያ መንግስት በዚህ ሪፖርት ላይ ያለውን ምላሽ ለማግኘት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ጋር maður sjón, dau ekki inn að byrja. በመጀመሪያ ሪፖርቱ አንድ ወገን ሪፖርት ብቻ ነው የመንግስት ሳይድ ያልተካተተበትና በተለይም የራሳቸው የተለየ ምክንያት ያላቸው የተለየ ሞቲቭ ያላቸው አካላት ያቀባዩትን በርቀት ሆኖ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባላገናዘበ መልኩ ያወጣው ሪፖርት ነው። ሚዛናዊነት የሚጎላው ሪፖርት ነው። በመሰረቱ በኢትዮጵያ የሰፈነው ስርዓት በግልጸኝነትና በተጠያቂነት አሰራር ውስጥ በዛ ማዕቀፍ ውስጥ ሆኖ የሚንቀሳቀስ መንግስት ነው። ከዛም ውጭ ለዜጎቹ ኃላፊነት የሚሰማው እንዲሁም ለዜጎቹ የሚቆረቆር ኢንተርኔትንም ገብቶ ይሁን ሌላ አይነት እርምጃ ወስዶ በዜጎቹ ላይ ጭቆና ለመፈጸም ምንም አይነት ምክንያት የሌለው መንግስት ነው። ስለዚህ በዚህ ደረጃ የሚያነሳቸው ችግሮች በራሱ የኢትዮጵያን ተጨባጭ ሁኔታ የሚገልጽ አይደለም ብዬ አምነስቲ ኢንተርናሽናል ግን ይህን ሪፖርት የሰራሁት ኦኒ ከሚባል ኢንተርናሽናል የሆነ አለም አቀፍ የሆነ ድርጅት ቴክኒካል ነገሮችን ለምሳሌ የኢትዮጵያ መንግስት ኢንተርኔትን ዘግቷል ሲል የዋትስአፕን በኢንተርኔት አማካኝነት መረጃን የሚያስተላልፉ የተቃዋሚ ድርጅቶች ዌብሳይቶችን ዘግቷል እነዚህን ቴክኒ ካል ነገሮች አስጠንቼ ነው ሪፖርት የሰራሁት ብሏል። ባነጋገር ነው ወቅት እንዴት ያውታል ይህ ተቋም በተደጋጋሚ የሚያወጣቸ መረጃዎች በተጨባጭ ጋሱሉ ላይ ወርዶ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባገነዘበ መልኩ ትክክለኛ እና ሀቀኛ መረጃ ይዞ ማውጣት ላይ በርካታ ችግሮች ያሉበት ተቋም እንደሆነ ይታወቃል። አሁንም ከዛ የተለየ ዋጋ የሚሰጠው ሪፖርት ነው ብዬ አላስብም። አሁን ሪፖርቱ ለምሳሌ ኢንተርኔት ተዘግቷል፣ ዋትሳፕ ተዘግቷል፣ ዌብሳይቶች፣ ድረገጾች ተዘግተዋል ይላል። አልተዘጋም። ኢትዮጵያ ውስጥ ኢንተርኔት ሁላችንም ስንጠቀም ነው የኖር ነው ኢንተርኔት አልተዘጋም። ሞባይል ዳታ ላይ መስተጓጉሎች ነበሩ። ይህም ደግሞ መሻሻል እያሳየ ያለበት ሁኔታ ነው ያለው። ስለዚህ ጋሚ ሲያወጧቸው ከነበሩ መረጃዎችም ስንነሳ የአስቸኳይ ጊዜ አዋጁ የጣላቸው ገደቦች አሉ። እነዚህን ገደቦች በሂደት እያየ ሁኔታዎችን መሻሻል እየገመገመ ለውጦች መታየታቸውን በተጨባጭ እያየ መሻሻሎችን አድርጓል። እኛም ግን አንስተን ነበር ለአምነስቲ ኢንተርናሽናል የኢትዮጵያ መንግስት እንደዚህ አይነት ምላሾችን ይሰጣል። እነዚህን ሪፖርት አያምናቸውም። ለምሳሌ የኢትዮጵያን ሰላም ለማደፍረስ የሚሰሩ ናቸው ይላል የኢትዮጵያ መንግስት ብለን ለአምነስቲ ይህን ጥያቄ አቅርበንለት አምነስቲ ኢንተርናሽናል የኢትዮጵያን ሰላም የማደፍረስ ምንም አይነት አላማ የለውም፣ ነገር ግን የዜጎች መብት በተጣሰ ጊዜ የተጣሰ የዜጎችን መብት ይፋ የማድረግ አላማ ነው ያለውና እነዚህን ሪፖርቶች የምንሰራው አንዱም ለኢትዮጵያ መንግስት ነው እንዲጠቀምበት ነው ብለዋል። የኢትዮጵያ መንግስት ከዛ አንጻር አያየውም። እንደዚህ አይነት ሪፖርቶችን ይጠቅመኛል ከሚል የኢትዮጵያ መንግስት በተጨባጭ ህዝቡ በየደረጃው ሲያነሳቸው የነበሩ ችግሮች በትክክል ሌጂትሜት የሆኑ ጥያቄዎች ናቸው ብሎ ተቀብሏል። እነዚህን ችግሮች ደረጃ በደረጃ ለመፍታት መንግስት ካሉበት ችግሮች መላቀቅ አለበት ዜጎችን በቅንነትና በታማኝነት በአገልጋይነት መንፈስ ዜጎችን ማገልገል አለብኝ በሚል ራሱን በጥልቀት እያየ ያለበት ሁኔታ ነው ያለው። አንድ ነው ሁለተኛ፣ የተለያዩ መድረኮችን በየደረጃው እስከ ታች እስከ ቀበሌ ድረስ ህብረተሰቡ በስፋት በሚገኝባቸው አካባቢዎች ጭምር ህብረተሰቡን እያወያየ ህብረተሰቡ አሉ የሚላቸውን ችግሮች በትክክል ተቀብሎ ከራሱ ከህብረተሰቡ ጋር ለመፍታት ሰፊ ስራዎችን እየሰራ ያለበት ሁኔታ ነው ያለው። ስለዚህ መንግስት ችግሮችን ለመቀበል ችግሮችን ለመስማት ምንም አይነት ችግር የለበትም። ወደ ውስጥ ለማየትም ችግሮች የሉበትም። ስለዚህ ትላልቅ የሆኑ ሰፊ የሆኑ ግሪቫንሶች ህብረተሰቡ ያነሳቸዋሉ። እነዚህ ደግሞ በደረጃ እንዴት መፈታት እንዳለባቸው ከራሱ ከህብረተሰቡ ጋር እየተመካከል ያለበት ሁኔታ ስላለ ችግሮችን ለመቀበል በሚደረግ ግብ ግብ አይደለም የሚል ነገር ስላለች። አምነስቲ ኢንተርናሽናል ሰላሳ አንድ ገጽ ባለው በዚህ ሪፖርቱ ኢትዮጵያ ውስጥ የማህበራዊ ሚዲያ እና የኢንተርኔት ቅድመ ምርመራ ማሳያ ናቸው ያላቸውን በዝርዝር አስፍሯል ለኢትዮጵያ መንግስት በሚል ባሰፈረው ምክረ ሀሳብ ላይም መንግስት ኢንተርኔትን ከመገደብ ህገወጥ የኢንተርኔት ቅድመ ምርመራን ከማድረግ እንዲቆጠብና የዜጎችን ሰብአዊ መብት እንዲያከብር መክሯል።